የአሜሪካ ድምፅ ነው። በ19፣ በ25ና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪ ዌስት ከዋሽንግተን ዲሲ የሚተላለፍላችሁ የዛሬ ረቡዕ ጥቅምት 16 2015 ዓ.ም ዝግጅታችን ጀመረ። የሰሜን ኢትዮጵያውን ግጭት በአስቸኳይ ማቆም የደቡብ አፍሪካው የሰላም ንግግር ቀዳሚ ጉዳይ እንዲሆን ተጠየቀ። በጅጅጋ አውሮፕላን ማረፊያ አንዲት የሶማሌ ክልል ምክር ቤት አባል የፌዴራል ፖሊስ አባል በተኮሱት ጥይት መገደላቸው ተገለጸ። እነዚህና ሌሎችም ዘገባዎች በምሽቱ መሰናዷችን ተካተዋል። ሰላም ጤና ይስጥልኝ። እንደምናመሻችሁ የተከበራችሁ አድማጮች እንዲሁም ተመልካቾቻችን ፕሮግራሙን በመምራት አብሬያቸው የማመሻው ስመኝሽ የቆየነኝ ብርሃን ኃይሉ ከስቱዲዮ ታቀናብርልናለች። በምስልና ድምፅ ቅንብር ሲሳይ አሸናፊና ግርማ ደገፋ እንዲሁም የዌብና የማህበራዊ ድህረ ገጽ ፕሮዲውሰራችን አበባየው ገበያውም አብረውናሉ። የምሽቱ ዋና አዘጋጅ አሉላ ከበደ ነው። ዝግጅቶቻችንን ከሬዲዮ በቴሌቪዥን በተጨማሪ በዌብሳይታችን አምሃሪክ ዶት ቪኦኤ ኒውስ ዶት ኮም እንዲሁም በፌስቡክ አት ቪኦኤ አምሀሪክ ላይ በቀጥታ እየተላለፈ እንድትከታተሉን እንጋብዛለን። እስከ ምሽቱ አራት ሰዓት ድረስ አብረናችሁ ነን። እናንተም አብራችሁን ቆዩ። አሁን የሰዓቱን ዋና ዋና የዓለም ዜና እናስቀድም። ጤና ይስጥልኝ ክቡራትና ክቡራን፣ እንደምን አመሻችሁ። ከምሽቱ ዜና ጋር እንግድ ወልዴ ነኝ። የሰሜን ኢትዮጵያን ግጭት በአስቸኳይ ማቆም የደቡብ አፍሪካው የሰላም ንግግር ቀዳሚ ጉዳይ እንዲሆን ተጠየቀ። የኢትዮጵያ መንግስትና ህወሀት በደቡብ አፍሪካ በሚያደርጉት የሰላም ንግግር በቅድሚያ ግጭቱን በአስቸኳይ የማቆም ስምምነት ላይ እንዲደርሱ ዩናይትድ ስቴትስ ጥሪ ያቀረበች። የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር አንቶኒ ብሊንከን ግጭቱን በአስቸኳይ ማቆም የመጀመሪያው ቅድሚያ የሚሰጠው ጉዳይ መሆን አለበት ብለዋል። ከብሊንከን ጋር የሚመሳሰል መልእክት ያስተላለፉት ቃል አቀባያቸው ኔድ ፕራይስ በበኩላቸው የዩናይትድ ስቴትስ የአፍሪካ ቀንድ ልዩ መልእክተኛ ማይክ ሀመር ንግግሩ ግጭቱን በአስቸኳይ ለማቆምና ለሌሎችም በርካታ ችግሮችን ልባት ለማስገኘት እንደሚረዳ ያላቸውን ተስፋ መግለጣቸውን ትናንት በሰጡት መግለጫ ጠቅሰዋል። ሁለተኛ ቀኑን የያዘውንና ለመገናኛ ብዙሃን ዝግ የሆነውን የሰላም ንግግር በተመለከተ ስለ ንግግሩ አጀንዳዎችም ይሁን ስለ ሂደቱ ከዋነኛ አደራዳሪው የአፍሪካ ህብረት ተጨማሪ ማብራሪያ እስካሁን አልተሰጠም። አድማጮች፣ የዚህን ዘገባ ዝርዝር በእለቱ አብይ ርዕስ ይዘናል። በመቶ የሚቆጠሩ ዚምባብዌውያን የምዕራቡ ዓለም በሀገሪቱ ላይ ጥሎት የከረመውን የኢኮኖሚ ማዕቀብ በመቃወም አደባባይ ወጥተዋል። መንግስት ማዕቀቡ ለአገሪቱ ኢኮኖሚ መንኮታኮት ምክንያት ነው ይላል። ከሀያ ዓመታት በፊት የተጣሉት አንዳንዶቹ ማዕቀቦች ከሶስት ዓመታት በፊት በሞት የተለዩት የቀድሞ ፕሬዝደንት ሮበርቱ ሙጋቤ ሰርቀውታል የተባለን ምርጫና በአገዛዝ ዘመናቸው ተፈጽሟል ለተባለ የሰብአዊ መብት ጥሰት ተከትሎ የመጣ ነው። አሜሪካና እንግሊዝ አነጣጣሪ ማዕቀቦቹ የዚምባብዌ ችግር ምክንያቶች አይደሉም ባናያቸው። ኮሎምበስ ማቭንጋ የላከውን ዘገባ ስመኝሽ የቆየት አቀርበዋለች ገዢው ፓርቲ ዛኡ ፒኤፍ ማክሰኞ ለት በቡላዋዮ ከተማ ጠርቶት በነበረው የጸረ ማዕቀብ ሰልፍ ላይ ወደ አምስት መቶ የሚጠጉ የዚምባብዌ ዜጎች ተገኝተው ነበር። ሰልፈኞቹ እንዳሉት ምዕራባውያን ሀገራት እንደ አውሮፓያን አቆጣጠር በሁለት ሺዎቹ በሀገሪቱ አመራሮች ላይ የጣሏቸው ማዕቀቦች ሀገሪቱን እየጎዱ ነው። ከሰልፈኞቹ አንዱ ማቡቶ ሞዮ ሲሆን በዩናይትድ ስቴትስ እና እንግሊዝ ማዕቀቦች ምክንያት ኢንዱስትሪዎች የብድር መስመሮችን ማግኘት ባለመቻላቸው የሀገሪቱ ኢኮኖሚ እንዲወድቅ ምክንያት ሆኗል ይላል። ሰዎች ስራቸውን ያጣሉ። ያ ስራ ማጣት ደግሞ ወደ ድህነት ያመራል። የድህነት መጨረሻው በዚምባብዌ እንደሚታየው ከፍተኛ የሞት መጠን ነው። ነገር ግን እንደ ዚምባብዌያን በጽናት ቆይተናል። ራሳችንን እንድናዘን ብቻ አልፈቀድንለትም። በጓድ ኤመርሰን ምናንጋግዋ አመራር ደግሞ የማንንም ድጋፍ አንለምንም። የዚምባብዌ ምክትል ፕሬዚዳንት ኮንስታንቲኖ ቹዌንጋ በበኩላቸው በብሔራዊ የቴሌቪዥን ጣቢያ የምናንገዋን መልእክት አስተላልፈዋል። የማዕቀቡ አስተዳደር ሀገራት ዘላቂ ማኅበራዊና ኢኮኖሚያዊ ልማትን ለማስፈን የሚያደርጉትን ሰብአዊ መርሆ የሚያዳክም ነው፣ በዚምባብዌ ነጻነትና ሉዓላዊነት ላይ የሚሰነዘሩ ጥቃቶች ናቸው። በተጨማሪም ሕገ ወጥ የሆኑት ማዕቀቦች የዓለም አቀፍ ሕግን መሠረታዊ ሕጎችና ትእዛዛትንም ይቃረናሉ። በተባበሩት መንግስታት ድርጅት ቻርተር ስር የተደነገጉትን የብሔሮች እኩልነትና የዓለም አቀፍ አስተዳደር እሴቶችንም ይቃወማሉ። የዩናይትድ ስቴትስ የእንግሊዝና የአውሮፓ ህብረት ባለስልጣናት ግን ማዕቀቡ ግለሰቦችንና የተወሰኑ ድርጅቶችን እንጂ የሀገሪቱን ተቋማት ኢላማ ያላደረገ መሆኑን በመግለጽ ይህንን የዚምባብዌ ውንጀላ ውድቅ ያደርጉታል። የዚምባብዌ የረጅም ጊዜ የኢኮኖሚ ውድቀት ምክንያቱም እንደ አውሮፓውያን አቆጣጠር ከ2000 ዓ ም ጀምሮ የሚታየው የኢኮኖሚ አስተዳደር ጉድለት መሆኑንም ይገልጻሉ። በየዓመቱ ጥቅምት ሳምንት 25 የጸረ ማዕቀብ ቀን ሆኖ እንዲታሰብ የወሰነው የዚምባብዌ መንግስት የተቃውሞ ሰልፉን የጠራ ሲሆን የደቡብ አፍሪካ ልማት ማህበረሰብ ወይም ሳዴክ ድጋፍ እንዲያደርግም ጠይቋል። በሄቲ ዋና ከተማ ፖርት ኦፍ ፕሪንስ ውስጥ በስፋት በሚታወቅ ጋዜጠኛ ላይ ትናንት የግድያ ሙከራ ተካሂዷል። ሮበርትሰን አልፋንዝ የተባለው ጋዜጠኛ ወደ ስራ በማምራት ላይ ሳለ መኪናው በጥይት ተበሳስቷል። ለኖቨልስት ለተባለ ዕለታዊ ጋዜጣና ማጊክ ናይን ለተባለ ሬዲዮ ጣቢያ የሚሰራው አልፋንዝ ወደ ሆስፒታል የተወሰደ ሲሆን ይተርፋል ተብሎ ይጠበቃል። እስካሁን ሁለት ቀዶ ጥገና ተካሂዶለታል ተብሏል። በሌላ በኩል ለቀናት ጠፍቶ የነበረ የሌላ ጋዜጠኛ አስከሬን ትናንት ማግኘታቸውን ባለስልጣናት ተናግረዋል። እስካሁን በሁለቱም ጉዳይ ተጠርጥሮ የተያዘ ሰው የለም። ባለፈው ዓመት ፕሬዚዳንት ጆቨነል ሞይስ በነፍሰ ገዳዮች ከተገደሉ በኋላ ጉልበት ያገኙት ተፋላሚ ወረበሎች ጋዜጠኞችን ኢላማ ማድረጋቸውን ቀጥለዋል። በሜክሲኮ የሚገኙ ሴት ጋዜጠኞች ደግሞ አደጋ እየተጋረጠባቸውም ቢሆን ስራቸውን ለመቀጠል ቃል ገብተዋል። በተለይም ሴቶችን ኢላማ ያደረጉ የቃላት ስድብና የሳይበር ትንኮሳ እየጨመረ በመምጣት ላይ ነው ተብሏል። የቪኦኤው ቬሴንቲ ካልድሮን ከሜክሲኮ እንደዘገበው ጋዜጠኞቹ ጥቃቱ ከስራችን አይገታንም ብለዋል። የመንግስት ሙስናንና የአደንዛዥ ዕፅ አስተላላፊዎችን በማጋለጣቸው ትንኮሳ እየደረሰባቸው እንደሚገኝ ታውቋል። አርቲክል 19 የተሰኘው የሰብአዊ መብትና ነጻ ሀሳብን የሚያበረታታ ቡድን እንዳለው በያዝነው የፈረንጆች ዓመት የመጀመሪያ ስድስት ወሮች ውስጥ ብቻ በጋዜጠኞች ላይ የሚደረግ የቃላት አካላዊና በኢንተርኔት የሚደረግ ጥቃት በሜክሲኮ በ51 በመቶ ጨምሯል። አብዛኞቹ ዛቻዎች የሚመጡትም ከመንግስት ባለስልጣናት ሲሆን፣ ሴቶች ደግሞ ዋና ኢላማ መሆናቸው ታውቋል። አድማጮች ይህ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ሬዲዮ ጣቢያ ነው። ትናንት ስልጣን የተረከቡት አዲሱ የእንግሊዝ ጠቅላይ ሚኒስትር ሪሺ ሱናክ ዛሬ ለመጀመሪያ ጊዜ የፓርላማ ተቃዋሚዎቻቸውን አግኝተው መንግስታቸው ኢኮኖሚውን እንደሚያረጋጋ እና ቀጣይነትን እንደሚያረጋግጥ ቃል ገብተዋል። የሰባት ሳምንቷ ጠቅላይ ሚኒስትር ሊዝ ትረስ የታክስ እቅድ ገበያውን ካወቀው በኋላ አዲሱ ጠቅላይ ሚኒስትር ፈርጀ ብዙ የሆነውን የኢኮኖሚ ችግር ለመቅረፍ ቃል ገብተዋል። የመንግስት ቀጣይነትን ለማሳየትም ይመስላል ከቀድሞዎቹ ጠቅላይ ሚኒስትሮች ሊዝ ትረስ እና ቦሪስ ጆንሰን የካቢኔ አባላት ውስጥ ልምድ ያላቸውን በአዲሱ ካቢኔያቸው ውስጥ ተቀላቅለዋል። እንደ አሶሴትድ ፕሬስ ዘገባ ከሆነ ቁልፍ የሆነ የኢኮኖሚ ቅዳቸውን ይፋ ማድረጉን ለሶስት ሳምንት አዘግይተውታል። ይህም የተሻለና ትክክለኛ ቅድመ ትንበያ ለማድረግ እና መንግስት እየናረ የመጣውን የኑሮ ውድነት ለመቅረፍ መላ እንዲዘይድ ጊዜ እንዲኖሩ ነው ተብሏል። የኢኮኖሚ መረጋጋትን ለመፍጠር ከባድና አስቸጋሪ ውሳኔ መወሰን አለብን። ይህንንም ፍትሃዊ በሆነ መንገድ ነው የምናደርገው። ይበልጥ ለችግር ተጋላጭ የሆኑትን ወገኖች ሁሌም እታደጋለሁ በኮቪድ ወቅት ያንን አድርገናል፣ አሁንም ያንን እናደርጋለን ብለዋል ሱናክ ለፓርላማው ሲናገሩ። በተቃዋሚ ወገን ያሉት ፖለቲከኞች የሱናክ መንግስት ካለፈው በወረሰው ችግር ላይ አተኩረዋል። አሁን እንደገና በተካተቱትና በቅሌት ምክንያት ስልጣን በለቀቁት የቀድሞው የቦሪስ ጆንሰን የካቢኔ አባላትና የሰባት ሳምንታት ብቻ የጠቅላይ ሚኒስትር ስልጣን ዘመኔን በነበራቸው ሊዝ ትረስ ላይ ሰሜን ኮሪያ ሌላ የኒውክሌር ሙከራ ለማድረግ በምትዘጋጅበት በዚህ ወቅት ዩናይትድ ስቴትስ፣ ደቡብ ኮሪያና ጃፓን ከሰሜን ኮሪያ በኩል የተደቀነውን አደጋ በጋራ ለመመከት ተስማምተዋል። የሦስቱ አገራት ከፍተኛ ባለሥልጣናት ባላንጣቸው ላይ ለመተባበር የተስማሙት ዛሬ ቶኪዮ ላይ ባደረጉት ምክክር ነው። ሰሜን ኮሪያ ሰባተኛውን የኒውክሌር ሙከራ የምታደርግ ከሆነ ጠንከር ያለ ምላሽ አስፈላጊ መሆኑን ተስማምተናል ብለዋል የደቡብ ኮሪያው ምክትል የውጭ ጉዳይ ሚኒስትር ቾ ያንግዶንግ። ሰሜን ኮሪያ በዚህ ዓመት በርካታ የኒውክሌር ሙከራዎች አድርጋለች። በዚህ ወር በጃፓን አየር ላይ ያስወነጨፈችው ባሊስቲክ ሚሳኤል ተጠቃሽ ነው። የደቡብ ኮሪያው ፕሬዝዳንት ዩንሶክዩል ዩል ትናንት ማክሰኞ እንደተናገሩት ፒዮንግያንግ የኒውክሌር ሙከራ ለማድረግ ዝግጅቷን አጠናቃለች። ይህም ከእንደረፓን አቆጣጠር 2006 ወዲህ ሰባተኛው መሆኑ ነው። ከሁለተኛው የዓለም ጦርነት በፊት ጃፓን ደቡብ ኮሪያን ጭካኔ በተሞላበት ሁኔታ ጠቅላላ መያዟን ተከትሎ በሁለቱ ሀገራት መካከል ፍቅር ባይኖርም የሰሜን የጋራ ባላንጣቸው የጦር መሳሪያ ሙከራ መቀጠል ሁለቱን ወገኖች ያቀራረበ ይመስላል። የኒክሌር ሙከራን ጨምሮ ተጨማሪ ትንኮሳ ባለበት ሁኔታ ቀጠናዊ የመከላከል ብቃታችንን ለማጠናከርና በዲፕሎማሲ ረገድ አብረን ለመስራት ተስማምተናል ሲሉ የጃፓኑ ምክትል የውጭ ጉዳይ ሚኒስትር ተናግረዋል። የአሜሪካው ምክትል የውጭ ጉዳይ ሚኒስትር ወንዲ ሸርማን ሰሜን ኮሪያ ተጨማሪ ትንኮሳ ከማድረግ እንድትቆጠብና ዩናይትድ ስቴትስ አሁንም ካለ ቅድመ ሁኔታ ለመነጋገር እንደምትፈልግ አስታውቀዋል። የአሜሪካ፣ ደቡብ ኮሪያና ጃፓን የጦር መርከቦች ባለፈው ወር የባሊስቲክ ሚሳይል መከላከል በተመለከተ ልምምድ ማድረጋቸው ይታወሳል። በመጨረሻም አድማጮች፣ የእስራኤሉ ፕሬዝደንት አይሳክ ሄርዞግ በሩሲያ ጥቅም ላይ የዋሉትን የኢራን ድሮኖች በተመለከተ ሀገራቸው ያላትን መረጃ ዛሬ የአሜሪካው ፕሬዝደንት ጆ ባይደንን ሲያገኙ እንደሚያካፍሏቸው አቅደዋል ተብሏል። የሄርዞግ ቢሮ እንዳለው በዩክሬን ጥቅም ላይ የዋሉትን እና ባለፈው ዓመት በኢራን የተሞከሩትን ድሮኖች ተመሳሳይነት የሚያሳዩ ፎቶዎች እስራኤል አላት። ዩክሬንና የምዕራብ አጋሮቿ ሩሲያ የዩክሬንን መዲና ኪቭን ጨምሮ ለመደብደብ የተጠቀመችባቸው ድሮኖች ኢራን ሰር የሆኑ ሻሂድ 213 የተባሉ ድሮኖች መሆናቸውን ሲናገሩ ሰንብተዋል። ኢራን ለሩሲያ ድሮኖቹን ማቀበሏን ትክዳለች። ሩሲያም ድሮኖቹን በዩክሬን ላይ መጠቀሟን እንዲሁ። ትናንት ማክሰኞ ጆ ባይደን ጠንከር ያለ ማስጠንቀቂያ ለሩሲያ ልከዋል። በተለይም ደርቲ ቦምብ በመባል የሚታወቀውን መሳሪያ ወይም ሌላ የኒውክሌር መሳሪያ ሩሲያ በዩክሬን ላይ የምትጠቀም ከሆነ አድማጮች፣ ለምሽቱ የያዝነው ዜና በዚሁ ተፈጽሟል። እስከ ምሽቱ አራት ሰዓት አብራችሁ እንድትቆዩ ጋብዛለሁ። እንግዲህ ወልዴን ለዓለም ዜናዎቹ እናመሰግናለን። በ19 በ25ና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪ ወስት ከዋሽንግተን ዲሲ የሚተላለፍላችሁን የዛሬ እረቡ ጥቅምት 16 2015 ዓ ም ዝግጅታችንን ነው እየተከታተላችሁት ያላችሁት። ፈተና መስረትና መውጣት አለም አጋጠሙ ሂደቱ በወጥነትና በከፍተኛ ዲሲፕሊን መመራት መቻሉ እንደዚሁ በሁሉም አካላት ዘንድ ባገኘው ከፍተኛ ተቀባይነት ምክንያት በትምህርት ስርዓታችን አዲስ ጅማሮ መሰረት የጣለን። ትላንትና በይደር ካቆየ ነው ና በግጭት ምክንያት ብሔራዊ መልቀቂያ ፈተና ያልወሰዱ 56000 ተማሪዎች ከአንድ ወር በኋላ እንደሚፈተኑ የትምህርት ሚኒስቴር ፕሮፌሰር ብርሃኑ ነጋ ከሰጡት መግለጫ የተቀነጨበውን የሰማችሁት። ወደ በኋላ ላይ እንመለስበታለን። ዝግጅቶቻችንን በድጋሚ ለማስታወስ በዌብሳይታችን አምሃሪክ ዶት ቪኦኤ ኒውስ ዶት ኮም እንዲሁም በፌስቡክ አት ቪኦኤ አምሀሪክ ላይ በቀጥታ መከታተል ትችላላችሁ። አሁን ቀዳሚ ወደ ሆነው የ I'll be here as የኢትዮጵያ መንግስትና ህወሀት በደቡብ አፍሪካ በሚያደርጉት የሰላም ንግግር በቅድሚያ ግጭቱን በአስቸኳይ የማቆም ስምምነት ላይ እንዲደርሱ ዩናይትድ ስቴትስ ጥሪ አቀረበች። ዩናይትድ ስቴትስ የውጭ ጉዳይ ሚኒስትር አንቶኒ ብሊንከን ግጭቱን በአስቸኳይ ማቆም የመጀመሪያው ቅድሚያ የሚሰጠው ጉዳይ መሆን አለበት ብለዋል። ከብሊንከን ጋር የሚመሳሰል መልዕክት ያስተላለፉት ቃል አቀባያቸው ኔድ ፕራይስ በበኩላቸው የዩናይትድ ስቴትስ የአፍሪካ ቀንድ ልዩ መልዕክተኛ ማይክ ሀመር ንግግር ሲናገሩ ግጭቱን በአስቸኳይ ለማቆምና ለሌሎችም በርካታ ችግሮች እልባት ለማስገኘት እንደሚረዳ ያላቸውን ተስፋ መግለጣቸውን ትላንት በሰጡት መግለጫ አስታውቀዋል። ለመገናኛ ብዙኃን ዝግ የሆነውን የሰላም ንግግር በተመለከተ ስለ ንግግሩ አጀንዳዎችም ሆነ ስለ ሂደቱ ከዋነኛው አደራዳሪው የአፍሪካ ሕብረት እስካሁን ሌላ ተጨማሪ ማብራሪያ አልተሰጠም። ኬኔዲ አባተ ተጨማሪ አለው የኢትዮጵያ መንግስትና ህወሀት በደቡብ አፍሪካ የጀመሩት የሰላም ንግግር ዛሬ ሁለተኛ ቀኑን ይዟል። ሁለቱ አካላት የሰላም ንግግር መጀመራቸውን ዩናይትድ ስቴትስ በደስታ እንደምትቀበል ዛሬ ጥቅምት 16 2015 ዓ ም በትዊተር ገጻቸው የገለጹት የሀገሪቱ ውጭ ጉዳይ ሚኒስትር አንቶኒ ብሊንከን ሁለቱ አካላት በሚያደርጉት ንግግር ግጭቱን በአስቸኳይ የማቆም ስምምነት ላይ እንዲደርሱ ጠይቀዋል። ወደ ሰላም ለማምራት የመጀመሪያው እርምጃ ያሉት ግጭቱን በአስቸኳይ የማቆም ስምምነት ላይ እንዲደርሱ ሲያግሱ ለልዑካን ቡድኖቹ ጥሪያችንን እናቀርባለን ያሉት ብሊንከን ይህንን ግጭት በዘላቂነት ለመፍታት የልዑካን ቡድኑ በቁም ነገር እንዲሳተፉ ሲሉም የሰላም ንግግሩን አስመልክተው ባወጡት መግለጫ ላይ በአጽንኦት ገልጸዋል። በተጨማሪም ልዑካን ቡድኑ ለተቸገሩት ሁሉ ሰብዓዊ እርዳታ ያለምንም እንቅፋት ለማድረስ እና ሲቪሎችን ለመጠበቅ በሚወሰዱ እርምጃዎች እንዲሁም ኤርትራ ከሰሜን ኢትዮጵያ ስለምትወጣበት ሁኔታ እንዲስማሙ እንጠይቃለን ሲሉም አክለዋል። ደቡብ አፍሪካ ውይይቱ ውይይቱን በማዘጋጀቷ በድጋሚ ምስጋናቸውን አቅርበው ውይይቱን የሚመሩትን በአፍሪካ ቀንድ የሕብረቱ ከፍተኛ ተወካይ የቀድሞ የናይጄሪያ ፕሬዝደንት ኦሉሴጎን ኦባሳንጆን የደቡብ አፍሪካ የቀድሞ ምክትል ፕሬዚደንት ዶክተር ምላምቦ ንጉካ እና የቀድሞ የኬንያ ፕሬዝደንት ኬንያታን ዩናይትድ ስቴትስ እንደምትደግፍ ገልጸዋል። ከዚህ ቀደም የገለጹትን በመሰለ አስተያየት ለዚህ ግጭት ምንም አይነት ወታደራዊ መፍትሄ የለም ያሉት ብሊንከን ግጭቱን አሁኑኑ ማስቆም አስፈላጊ መሆኑን ከኬንያው ፕሬዚደንት ፕሬዝደንት ሩቶ ከደቡብ አፍሪካ የዓለም አቀፍ ግንኙነትና ትብብር ሚኒስትር ፓንዶርና ከኢትዮጵያ ጠቅላይ ሚኒስትር አብይ ጋር ተነጋግሬያለሁ ሲሉ በመግለጫቸው ዘርዝረዋል። የዩናይትድ ስቴትስ ውጭ ጉዳይ መስሪያ ቤት ቃል አቀባይ ኔድ ፕራይስም በትናንትናው ዕለት በሰጡት መግለጫ ብሊንከን ከሰጡት አስተያየት ጋር የሚመሳሰል መልእክት አስተላልፈዋል። የዩናይትድ ስቴትሱ የአፍሪካ ቀንድ ልዩ መልእክተኛ ማይክ ሀመር ከትናንት አንስቶ በደቡብ አፍሪካ እየተካሄደ ባለው የሰላም ንግግር እየተሳተፉ መሆናቸውን ገልጸው ንግግሩ በርካታ ችግሮችን ለመቅረፍ ይረዳል ማለታቸውንም ጠቅሰዋል። እነዚህ ንግግሮች ስኬታማ ከሆኑ በእርግጠኝነት እንደሚሆኑም ተስፋ እናደርጋለን፣ ለብዙ ጉዳዮች እልባት ሊያመጡ ይችላሉ። አንደኛው ወዲያውኑ ግጭቱን ማቆም ነው። ሁለተኛው ለተቸገሩ ኢትዮጵያውያን ሁሉ የሰብአዊ እርዳታ ማድረስ፣ ሶስተኛ ሲቪሎችን ለመጠበቅ የሚያስችሉ እርምጃዎችን መውሰድና አራተኛውና አስፈላጊው ነገር ኤርትራ ከሰሜን ኢትዮጵያ መውጣቷ ናቸው። ከግጭቱ መጀመሪያ ጀምሮ እንደተናገር ነው ለዚህ ግጭት ምንም አይነት ወታደራዊ መፍትሄ የለም እና ይህ ሽምግልና ጥረት የፖለቲካ ጉዳዮችን ለመፍታትና ለሁሉም ኢትዮጵያውያን ዘላቂ ሰላም ለማምጣት እድል ይፈጥራል። እንደ ዩናይትድ ስቴትስ ሁሉ ህወሀትም ግጭቱን በአስቸኳይ ማቆም የሰላም ንግግሩ ቀዳሚ አጀንዳ እንዲሆን መጠየቁ ይታወቃል። የህወሀት ከፍተኛ ባለስልጣን ፕሮፌሰር ክንደያ ገብረ ህይወት የክልሉ ልዑካን ለሰላም ንግግሩ ደቡብ አፍሪካ ማምራታቸውን በገለጹበት የጥቅምት 13 2015 ዓ ም የትዊተር መልእክታቸው እጅግ አንገብጋቢ ጉዳዮች ሲሉ ካሰፈሩት ዝርዝር ስር ግጭት በአስቸኳይ እንዲቆም የሚለውን በቀዳሚነት አስቀምጠዋል። ለግጭቱ ወታደራዊ መፍትሄ ሊኖር አይችልም ሲሉም ገልጸዋል። የደቡብ አፍሪካውን የሰላም ንግግር ግጭቱን በሰላም ለመፍታት የሚቻልበት እድል አድርጎ እንደሚመለከት የገለጸው የኢትዮጵያ መንግስት በበኩሉ ንግግሩ በመከላከያ ኃይል መስዋዕትነት እየተስተካከለ የመጣውን ሁኔታ የበለጠ ለማጠናከር ምቹ አጋጣሚ የሚፈጥር አድርጌ እወስደዋለሁ ሲል ከትላንት በስቲያ ጥቅምት 14 ባወጣው መግለጫ አመልክቷል። መከላከያ ሰራዊት ቁልፍ የሚባሉ የትግራይ ከተሞችን መቆጣጠሩን ቀጥሏል ሲልም የኢትዮጵያ መንግስት በኮሚኒኬሽን መስሪያ ቤቱ በኩል ባወጣው መግለጫ የውጊያውን ቀጣይነት መጠቆሙ ይታወሳል። የኢትዮጵያ መከላከያ ሰራዊትም በትናንትናው እለት በፌስቡክ ገጹ ባወጣው መግለጫ ወሰድኩት ባለው ወታደራዊ እርምጃ የህወሀት ታጣቂዎች ተበትነዋል፣ የታደሉት እጅ ሰጥተዋል ካለ በኋላ የተበተኑና ከህወሀት የጥፋት ወጥመድ ማምለጥ የሚፈልጉ ያላቸውን ታጣቂዎች ላኪያ ወደ ተቆጣጠራቸው የትግራይ አካባቢዎችና ወደ አጎራባች ክልሎች በመሄድ እጃቸውን በሰላም እንዲሰጡ የሚል ጥሪ አቅርበዋል። ይሁን እንጂ የትግራይ ክልልን እያስተዳደሩ የሚገኙት የህወሀት ሊቀመንበር ዶክተር ደብረጽዮን ገብረ ሚካኤል በበኩላቸው ከትናንት በስቲያ ጥቅምት 14 ለክልሉ መገናኛ ብዙሀን በሰጡት መግለጫ ምንም እንኳን ታጣቂዎቻቸው የክልሉን በርካታ አካባቢዎች የለቀቁ ቢሆንም ጦርነቱን እናሸንፋለን ብለዋል። ዶክተር ደብረጽዮን የኢትዮጵያና የኤርትራ ጥምር ጦር በትግራይ ክልል ይቀበራል ማለታቸውን የትግራይ ቲቪ ዘግቧል። በደቡብ አፍሪካ የተጀመረው የሰላም ንግግር በትግራይ ህዝብ ላይ እየደረሰ ነው ያሉትን የዘር ማጥፋት ዘመቻ ማስቆም ካልቻለ ታጣቂዎቻችን የክልሉን ህዝብ የመከላከል አቅም አላቸው ማለታቸውም ተዘግቧል። ዋነኛው የንግግሩ መሪ የአፍሪካ ህብረ የሰላም ንግግሩ በደቡብ አፍሪካ ትናንት መጀመሩን ካሳወቀ በኋላ በንግግሩ ዙሪያ እስካሁን ተጨማሪ ማብራሪያ አልሰጠም። ህብረቱ በትናንቱ መግለጫው የአፍሪካ ህብረት ኮሚሽን ሊቀመንበር ሙሳ ፋኪ ማማት ሁለቱ ተፋላሚ ወገኖች ለሰላም ላሳዩት ቁርጠኝነት አመስግነዋል ብሏል። በዚህም ለኢትዮጵያ የላቀ ጥቅም ሲባል ለግጭቱ ዘላቂ ፖለቲካዊ መፍትሄ ለመፈለግ በመወሰናቸው ሊቀመንበሩ ተስፋ መሰነቃቸውን አመልክቷል። ለመገናኛ ብዙሃን ዝግ በሆነው በዚህ የሰላም ንግግር ላይ በአጀንዳነት የቀረቡ ጉዳዮችም በግልጽ አልታወቁም። አንድ ብሎ ከተቀሰቀሰ ሁለት ዓመቱን ሊደፍን ዛሬን ሳይጨምር የአንድ ሳምንት ዕድሜ ለቀረው የሰሜን ኢትዮጵያው ግጭት ፖለቲካዊ እልባት ያመጣል ተብሎ በብዙዎች ዘንድ ተስፋ የተጣለበት የሰላም ንግግር እስከ ቀጣዩ እሁድ ጥቅምት 22 2015 ዓ ም ድረስ እንደሚቀጥል የአዘጋጁ ሀገር ደቡብ አፍሪካ ፕሬዝደንት ሲሪል ራማፖሳ ቃል አቀባይ ቪንሴንት ማጉኒያ ትናንት መናገራቸው ይታወሳል። ለአሜሪካ ድምጽ ኬኔዲ አባተ አዲስ አበባ የምትከታተሉት ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ የሚተላለፈውን የእሮብ ምሽት ዝግጅታችንን ነው። ቀደም ሲል የአብይ ርዕስ ዘገባችንን ተከታትላችኋል። ቀጥሎ የትንታኔው መጽሔት ይቀርባል። በትላንትና ዕለት በጅጅጋ ጋራድ ዊልወል አውሮፕላን ማረፊያ አንዲት የሶማሌ ምክር ቤት አባል አንድ የፌዴራል ፖሊስ አባል በተኮሱት ጥይት መገደላቸው ተገለጸ። ሌሎች አራት ሰዎች ላይም የአካል ጉዳት መድረሱ ተገልጿል። ተጠርጣሪው በቁጥጥር ስር መዋሉን ክልሉ ሲያስታውቅ፣ የድርጊቱ መንስኤ ግን በመጣራት ላይ ነው ብሏል። ዛሬ ከሰዓት በኋላ የቀብር ሥነ ሥርዓታቸው ከመፈጸሙ በፊት የሟቿ የምክር ቤት አባል ፍትህን የሚጠይቁ የከተማዋ ነዋሪዎች ወደ አደባባይ ወጥተው የነበረ ሲሆን የአይንም ማኞች ለአሜሪካ ድምጽ ተናግረዋል። አዲስ ቸኮል ዝርዝሩን ይዟል። ትላንት ከሰዓት በጅጅጋ ገራድ ውሎ ለአውሮፕላን ማረፊያ ድንገት በተከፈተ ተኩስ የክልሉ ምክር ቤት አባልና የብልጽግና ፓርቲ ማዕከላዊ ኮሚቴ አባል ጀወሪያ መሀመድ ኢብራሂም መገደላቸውን የሶማሌ ክልል የመንግስት ኮሚኒኬሽን ጉዳዮች ቢሮ አስታወቀ። የቢሮው ኃላፊ አቶ አብዱ ቃድር ረሽድ ለአሜሪካ ድምጽ እንደገለጡት በጥቃቱ ሌሎች አራት ሰዎች የመቁሰል አደጋ ደርሶባቸዋል። ትናንትና ሁለት ጥቅምት አስራ አምስት ሁለት ሺ አስራ አምስት ከቀኑ ዘጠኝ ሰዓት እጅግ ገራድ ውልዋል አየር ማረፊያ በጥበቃ ላይ የነበረው የፌደራል ፖሊስ አባል በተከፈተው ተኩስ ነፍሷን ይማራት፣ የሶማሌ ክልል ምክር ቤት አባል የነበረችው ወይዘሮ ጆይሪያ መሐመድ ኢብራሂም ህይወት አልፈዋል። በዛ ተኩስ የአራት ሰዎች ላይ ጉዳት ደርሷል። አራቱ ሰዎች ጅጅጋ ሪፈራል ሆስፒታል የሕክምና እርዳታ እየተሰጣቸው ይገኛሉ። በጥቃቱ ከቆሰሉት አራት ሰዎች መካከል አንድ የምክር ቤት አባልና ከዩናይትድ ስቴትስ የመጡ የሟቾችም እንደሚገኙበት ምንጮች ለአሜሪካ ድምጽ ተናግረዋል። ተጠርጣሪው በቁጥጥር ስር መዋሉን ያስታወቁት የመንግስት ኮሚኒኬሽን ጉዳዮች ቢሮ ኃላፊ አቶ አብዱቃድ ረሽድ የግድያው መንስኤ እየተጣራ ነው ብለዋል። ተጠርጣሪውም በክልሉ ፀጥታ ኃይሎች ቁጥጥር ስር ሆኖ ምርመራዎች እየተከናወኑ ነው፣ ሲጠናቀቁ ለሕዝብ ይፋ እናረጋለን። ግድያው የተፈጸመበት የገራድ ውልውል አውሮፕላን ማረፊያም ከትላንትና ምሽት ጀምሮ መደበኛ አገልግሎት መቀጠሉን አቶ አብዱ ቃድር አስታውቀዋል። ሟጅ ወሪያ መሐመድ የቅርብ ጓደኛቸው እንደነበሩ የገለጹልን የጅጅጋ ከተማ ነዋሪዋ ወይዘሮ ዛራ አብዲ ገና ብዙ ሊሰሩ ከሚችሉበት ትልቅ ደረጃ ይደርሳሉ ብለው ይጠብቁ እንደነበር ለአሜሪካ ድምጽ በሰጡት አስተያየት አመልክተዋል። በጣም ብዙ አመት የማቃ ቅርብ ጓደኛ ነች። ታታሪ ሰራተኛ ነች። በጣም ራሷን ማስተማርና ራሷን መለወቅ ጥሩ ቦታ መድረስ የምትፈልግ ህልም ነበራት። ጠንካራ ሴት ነች። ጀዋራ ማለት በተለይ ለሴቶቹ ያላት አመለካከት ከፍተኛ ቦታ ነበረ። ሴቶች መድረስ ያለባቸውን ተማሪ ሴቶችን ማበረታታት ለትምህርትና ለሴት እንዲማር ፍላጎት ባላት ብዙ ድሀ ተማሪዎችን በትምህርት ቤቱ ራሱ በፈቃደኝነት የምታስተምራት ናት፣ ያለ ክፍያ ድሀ ተማሪዎችን ሴቶችን። በዛሬው ዕለት በሟች መኖሪያ አካባቢና ቆይቱን በጎዳና ላይ ፍትህ ለጀወሪያ መሀመድ የሚሉ ሰልፈኞች መውጣታቸውን የአይንማኞች ለአሜሪካ ድምጽ አስታውቀዋል። የምክር ቤት አባሏ ጀወሪያ መሀመድ ኢብራሂም በኦክስፋም ኢትዮጵያና ኦክስፋም ኬንያ ይሰሩ እንደነበር ቆይቶን በሀገር በቀል መንግስታዊ ያልሆነ ድርጅት ውስጥ በኃላፊነት ሲሰሩ እንደነበረ ያገኘነው መረጃ ያመለክታል። በፖለቲካው መስክ ደግሞ የዶሎ ዞንም በመወከል የክልል ምክር ቤት አባል ሲሆኑ የብልጽግና ፓርቲ ማዕከላዊ ኮሚቴ አባልም የነበሩ ናቸው። የቀብር ስነ ስርዓታቸው ዛሬ ከሰዓት የክልሉ አመራሮችና በርካታ የከተማ ነዋሪዎች በተገኙበት በጅጅጋ ከተማ ተፈጽሟል። ለአሜሪካ ድምጽ ሬዲዮ አዲስ ቸኮል ከድሬዳዋ ዝግጅታችን ይቀጥላል። በቀጣይ ወደ ኦሮሚያ ስናልፍ በኦሮሚያ ክልል ምስራቅ ወለጋ፣ ምስራቅ ሸዋ እና ምዕራብ ሸዋ ውስጥ ሰሞኑን ተፈጽመዋል በተባሉ ጥቃቶች ከመቶ በላይ ሲቪሎች ተገድለዋል ሲል የኦሮሞ ፌዴራሊስት ኮንግረስ አቤቱታ አሰምቷል። የኦሮሞ ነጻነት ግንባር ኦነግም ሲቪሎች በየቦታው ጥቃት እየተፈጸመባቸው ነው ሲል ከሷል። የአካባቢው ነዋሪዎች መሆናቸውን የገለጹ ሰዎችም ጥቃቶች ስለመፈጸማቸው የተናገሩ ሲሆን፣ የአየር ድብደባ እንዳልተፈጸመ ለአሜሪካ ድምጽ የተናገሩ ባለስልጣናት ደግሞ የመንግስት ኃይሎች ኢላማ ሸኔ የሚሏቸው ታጣቂዎች እንጂ ሲቪሎች አይደሉም ብሏል። የጠቅላይ ሚኒስትሩ ጽህፈት ቤት፣ የመንግስት ኮሚኒኬሽን አገልግሎትና የኢትዮጵያ ሰብአዊ መብቶች ኮሚሽን ስለተባለው ጥቃት መረጃ እንደሌላቸው ገልጸዋል። ሲቪሎች ስለመገደል ው መረጃ እንደሌለ የጠቆመ የኦሮሞ ውርስ አመራርና ተሟጋች ማህበር የሚባል ዩናይትድ ስቴትስ ውስጥ የሚገኝ ቡድን ተፈጸመ በተባለው ጥቃት ላይ ዓለም አቀፍ ምርመራ እንዲካሄድ ጠይቋል። ፀሐይ ዳምጠው ዝርዝር መረጃ አላት። ኦሮሚያ ክልል ውስጥ በመንግስት ኃይሎች እና በታጣቂዎች መካከል ያለው ግጭት ዓመታትን እያስቆጠረ መሆኑን የገለጸው የኦሮሞ ፌዴራሊስት ኮንግረስ በመሃል ንጹሐን ዜጎች እያለቁ ነው ብለዋል። የፓርቲው ህዝብ ግንኙነት ኃላፊ አቶ ሱልጣን ቃሲም ለአሜሪካ ድምፅ የሚከተለውም ብለዋል። ጥቅምት ዘጠኝ ሁለት ሺህ አስራ አምስት ምዕራብ ሸዋ ሜታ ወልቂጤ ወረዳ ቀሬ ሄዞ በምትባል ቀበሌ ውስጥ የተፈጸመ ጥቃት ነው። በመንግስት ኃይሎች የተፈጸመ ነው። በዚህ ጥቃት ህጻናት እናቶችና አዛውንቶችን ጨምሮ ወደ አስራ አራት ሰዎች ተገድለዋል። ትምህርት ቤትና ሰላማዊ ዜጎች መኖሪያ ቤቶችም የጥቃቱ ሰለባ ሆነዋል። በተመሳሳይ ጥቅምት አስራ ሁለት እና አስራ ሶስት ምስራቅ ወለጋ፣ በምስራቅ ሸዋ ደግሞ ፈንታሌ ወረዳ ሚግ ሀያ ዘጠኝ በሚባለው ጦር አውሮፕላን ጥቃት ተፈጽሞ ቁጥራቸው ለጊዜው ያልታወቀ ንጹሐን መገደላቸውን ያደርሰናል። ጥቅምት አስራ ሶስት ምዕራብ ሸዋ ጮቢ በምትባል ወረዳና በኬ ሆፉ በምትባል ቀበሌ ጎደለው መልኩ በድሮን በተፈጸመ ጥቃት የሰባትና የአስር አመት ህጻናትን ጨምሮ ሰላሳ ስምንት ንጹሀን ዜጎች እንደተገደሉ መረጃው አለን። የኢትዮጵያ መንግስት በተለያዩ የክልሉ ዞኖች ውስጥ ሸኔ ብሎ የሚጠራቸው ታጣቂዎች ላይ እርምጃ እየወሰደ መሆኑን በተደጋጋሚ አስታውቋል። የኦሮሞ ነጻነት ግንባር ኦኔግ የተፈጸመው የአየር ጥቃት ኃላፊነት የጎደለ ነው ብለዋል። የፓርቲው ህዝብ ግንኙነት ኃላፊ አቶ ለሚገመችም የሞቱትም ሆነ የቆሰሉት እንዳገኘ ነው መረጃ። የታጠቀ ኃይል ሳይሆን ንጹሐን ዜጎች ሲቪሊያን ላይ ያነጣጠረና ሲቪሊያን ላይ የተደረገ መሆኑን ያገኘ ነው መረጃ። አሁንም አበክሮ ያንኑ ነው የሚያስረዳ። እየተደረገ ያለውም ይህንን ነው። ተጠያቂነት ሊኖር ይገባል። ከመንግስት የሚባለውም ብቻ ሳይሆን ከሀለም ማህበረሰብ ገለልተኛ አካል የራሳቸውን ሚና ኦሮሚያ ላይ እየተደረገ ላለው ጦርነት ሚናቸውን እየተወጡ አይደለም። ሚዲያዎችም የራሳቸውን ሚና እየተወጡ አይደለም። እየተደረገ ያለ አጨልሞ የህዝቡን ማህበራዊ እና ኢኮኖሚያዊ እንደዚሁም ኑሮውን አጨልሞበት እየተጨፈጨፈ ያለውን እየጨፈጨፈ ያለው መንግስት ተጠያቂነት ሊኖርበት ይገባል ነው እኛ የምንለው። በሌላ በኩል የአሜሪካ ድምጽ ያነጋገራቸው የምዕራብ ሸዋ ዞን ጮቢ ወረዳ ነዋሪ መሆናቸውን የጠቀሱት አቶ አብዲ ለማ ደረስ ያሉትን ጥቃት ገልጸዋል። ህብረተሰቡ ስለ ሰላም ሁኔታ ለመመካከር በሀገር ሽማግሌዎች ጥሪ በወጡበት ወቅት ነው የአየር ጥቃቱ የተፈጸመው። ጠዋት አምስት ሰዓት አካባቢ ነው ውይይቱ። እኛ አካባቢ ማንም ሰው ወደ ገበያ መሄድ አይችልም። ከታመመ ለሕክምና መሄድ አስቸጋሪ ነው። ወደ ከተማ ደርሶ መመለስም እንዲሁ ከባድ ነው። በአካባቢው የታጠቁ ኃይሎች ይንቀሳቀሳሉ ተብሎ ከመንግስት ምንም አይነት አገልግሎት እያገኘን አይደለም። ለዛ ነው የአገር ሽማግሌዎች ስብሰባውን የሰበሰቡት በጥቃቱ ሕይወታቸው ያለፉ ሰዎች ቁጥር ስልሳ አንድ ሰዎች በዕለቱ የሞቱ ሲሆን ሰባት ሰዎች በነጋታው ከየጫካውና ከየማሳው ውስጥ ተገኝተዋል። በአጠቃላይ ስልሳ ስምንት ሰዎች ናቸው። እኔ ያየሁት እኔ ራሴ በቦታው ሆኜ የመዘገብኩት ቁስለኞች ደግሞ አርባ ሰባት ናቸው። ሌሎች ከየቦታው የተሰበሰቡ ነበሩ። በአጠቃላይ መቶ ስድስት ሰዎች ቆስለዋል። የጥቃቱ ሰለባ የሆኑት ሰዎች አርሶ አደሮች፣ ሕጻናት ማለትም ከዘጠኝ ዓመት እስከ ሰባ ዓመት አዛውንት ናቸው። ለደህንነት የተሰጋለው ስም ያይጠቀስ ያሉት የጮቢ ወረዳ ነዋሪ መሆናቸውን የጠቀሱት ግለሰብ እሁድ ዕለት ረፋድ አምስት ሰዓት አካባቢ ነው ጥቃቱ የተፈጸመው ስሉ ነው የገለጹት። አዎ በቦታው ነበርኩ ውሃ ጠምቶኝ ነው ከስብሰባው ወደ ዳር ወጥቼ የተመለስኩት እየተመለስኩ ያለው ሁም የሚመስል የመብረቅ አይነት ድምፅ ሰማው። ከዛ መሬቱ አይታይም ጨለመ። በጥቂት ደቂቃ ውስጥ ጨለማው ሲነሳ ብዙ ሰዎች ወድቀው ነበር፣ ማለትም ሞተዋል ከዛ ያጎቴ ልጅ ነበረች። ያዘኝ ያዘኝ አለችኝ። ከዛ ያዝኳት እጄ ላይ ይዣት እያለው በአንድ ጎን ትከሻው አልነበረም እና ህይወቷ ብዙም ሳይቆይ ያለፈ። እናም ብዙ ሰው ነው የሞተው። የወረዳው ነዋሪ መሆናቸውን የተናገሩት ሌላ ሰው እሁድ ነበር ስላሉት ሁኔታ እንዲህ ተናግረዋል። አንድም ሰው የለም። የሀገር ሽማግሌ ነው ያሰባሰበን አባገዳ እና አረሲንቄ የሚባሉ ናቸው ህዝቡን የሰበሰቡት። ምን ይሻለናል? ገበያ መሄድ አልቻልንም። ህዝቡ በችግር እያለቀ ነው። ተማሪዎች ወደ ትምህርት ቤት መሄድ አለባቸው። መፍትሄው ምንድን ነው? የሚል ሀሳብ ላይ ነው፣ ለመወያየት የወጣ ነው። የታጣቂዎች ካምፕ የሚባል በእኛ አካባቢ የለም። ስለ ማሰልጠኛ ስንሰማ የነበረው ጊንደበረት ውስጥ ጉድሩ የሚባል ወረዳ ውስጥ መኖሩን ነው። እዛ ይሰለጠናሉ ሲባል ነው የሰማ ነው እንጂ በእኛ አካባቢ ማሰልጠኛ የለም። ስለ ምርቃቱ የማውቀው ነገር የለም። የሸኔ ምርቃት ነው ያሉት። አይ፣ ይህ የህዝቡን ደምና ሀቅ ለመደበቅ ነው እንጂ ወታደር ሲመረቅ ከአርሶ አደር ጋር በሰፈር ውስጥ ነው የሚመረቀው። ማለት የጠፋውን የሰውን ህይወት ዋጋ ለማሳጣት ነው። ሰው እውነቱን መደበቅ ይችላል፣ ግን ፈጣሪ የእውነት አምላክ ነው። በሌላ በኩል ጽህፈት ቤቱ ቨርጂኒያ፣ ዩናይትድ ስቴትስ የሚገኘው የኦሮሞ ውርዝ አመራር እና ተሟጋች ማህበር የሚባል ቡድን በሁለቱ ቀናት ተፈጸመ በተባለው ጥቃት ተገድለዋል ያላቸውን ሰማንያ ሰባት ሰዎች የስም ዝርዝር የማምነው ምንጭ ለሰራተኞቻችን አድርሷል ስል ትናንት ባወጣው መግለጫ አመልክተዋል። ቡድኑ የተባለውን ጥቃት እንደሚያወግዝ አስታውቆ የተባበሩት መንግሥታት የሰብዓዊ መብቶች ኮሚሽን የሰብዓዊ መብቶች ባለሙያዎች ዓለም አቀፍ ኮሚሽንን ጨምሮ ብርቱ ምርመራ እንዲካሄድ ለዓለም አቀፍ ማህበረሰብ ጥሪ አሰምተዋል። ተፈጽሟል የተባሉትን ጥቃቶች በተመለከተ የአሜሪካ ድምፅ ባልደረባ ጃለኔ ገመዳ የፌዴራል የክልልና የዞን ባለስልጣናትን ጠይቃለች። የኦሮሚያ ክልል የአስተዳደርና ጸጥታ ቢሮ ኃላፊ ጀነራል ኮሚሽነር ከፍ ያለው ተፈራ ምላሽ አን ያካታሰሚ ሌለን ድሮኒ ናነው ሰነትራወተ ሚግራችሁ ሳቁ አንቀቡ እኔ በዚህ መልኩ የድሮን ጥቃት መፈጸሙን መረጃ የለኝም። በተለያዩ ቦታ የሸኔ ታጣቂዎች ጋር ነው ውጊያ ያለው። ውጊያው ሁለት የታጠቁ ኃይሎች መካከል ነው የሚደረገው። በዚህ መሃል ድሮን ስለመጠቀም መረጃ የለኝም። በምስራቅ ወለጋ ኑኑ ቁምባ አድሬ ከተማ የሸኔ ታጣቂዎች ገብተው ሕዝቡንና የመንግስቱን መዋቅር አፈናቅለው ችግር ሲፈጥሩ እንደነበረና ይህንን ለማስተካከል የጸጥታ ኃይል ወደ ቦታው መሰማራቱን አውቃለሁ። ግን ስለ ድሮን ጥቃቱ አላውቅ። ይሄ ቀልድ ነው። ያውም ተማሪዎችና ንጹሐን ዜጎችን ያው በስልክ ደውለው ስለሚናገሩ የስም ማጥፋት ላይ የተሰማሩ ሰዎች ደግሞ ስላሉ፣ ህወሓት እየተመታ ስለሆነ የህወሓት መደምሰስ የሚያማቸው ሰዎች ናቸው። ይህንን የስም ማጥፋት ስራ የሚሰሩ መረጃውን የለኝም እንደ ጸጥታ ዘርፍ የፌዴራል መንግስት ኮሚኒኬሽን አገልግሎት ሚኒስትር ዴኤታ ከበደ ደሳ በጉዳዩ ላይ መረጃ እንደሌላቸው ተናግረዋል። የምዕራብ ሸዋ ዞን ዋና አስተዳዳሪ አቶ ዲዳ ጉደታ መልስ ለመስጠት ፍቃደኛ አልሆኑም። ዋማ አገሎ አካባቢ ደረሰ ስለተባለው የአየር ጥቃት የምስራቅ ወለጋ ዞን አስተዳዳሪ አቶ ዋጋሪ ነገራ ተከታዩን መልስ ሰጥተዋል። አንደማት እስካሁን ድረስ በአየር ላይ በተወሰደ እርምጃ የተጎዱ ንጹሐን አልለየንም። ለጊዜው የምናውቀውም የለም። መንግስት እየወሰደ ያለው እርምጃ በአሁኑ ጊዜ በምስራቅ ወለጋኑ ንቁምባ ውስጥ ኦፕሬሽን እየተካሄደ ነው ያለው። ኦፕሬሽኑም እየተካሄደ ያለው በጠላትነት በአሸባሪነት ስራ ላይ የተሰማራውን ኦነግ ሸኔ በአካባቢያችን ሰላም እያደፈረሰ ህብረተሰቡን እየዘረፈ ላይ እንጂ በሰላማዊ ዜጎች ላይ መንግስት እየወሰደ ያለው እርምጃ የለም። በሰላማዊ ሰዎች ላይ እርምጃ የሚወስደው የሚያሰቃየው በድርጊቱ የዞናችን ህዝብ የሚያውቀውም ኦነክሽኔ ነው እንጂ መንግስት በሲቪሎች ላይ የወሰደ እርምጃ የለም። በሁሉም አቅጣጫ መንግስት ህዝቡን ለማትረፍና ከዚህ አሸባሪ ነፃ ለማውጣት አጠናክሮ ቀጥሎበታል። እስካሁን ያለን በምድር የተቀናጀ ኦፕሬሽን በሰፊው በጠላት ላይ እየተወሰደ መሆኑ ነው። በአውሮፕላን በዋማ አገለው ውስጥ እርምጃ መወሰዱን ያረጋገጥኩት ነገር የለም። ነገር ግን በኑኑ ቁምባ ሁሉን ያካተተ እርምጃ እየተወሰደ ነው፣ የአየር ጥቃትንም ጨምሮ አሉ። የኢትዮጵያ ሰብአዊ መብቶች ኮሚሽን ኮሚሽነር ዶክተር ዳንኤል በቀለ ስለሚባሉት ጥቃቶች መረጃ እንደሌላቸው ለአሜሪካ ድምፅ ገልጸዋል። ለአሜሪካ ድምፅ ፀሐይ ዳምጠው ከአዲስ አበባ። ወደ ተከታዩ ዘገባ ስናልፍ በኢትዮጵያ ከመስከረም 30 እስከ ጥቅምት 11 ድረስ የተሰጠውን የ12ተኛ ክፍል ብሔራዊ ፈተና በግጭት ምክንያት ያልወሰዱ 56 ሺህ ተማሪዎች በአንድ ወር ውስጥ ሌላ ፈተና እንደሚወስዱ ተገልጿል። የብሔራዊ ፈተናውን መጠናቀቅ አስመልክተው መግለጫ የሰጡት የትምህርት ሚኒስቴር ፕሮፌሰር ብርሃኑ ነጋ በተለያዩ ምክንያቶች ዋናውን ፈተና ያልወሰዱ ተማሪዎችም በአንድ ወር ውስጥ የሚሰጠውን ሁለተኛውን ፈተና እንደሚወስዱ ተናግረዋል። አራት የመፈተኛ ዩኒቨርሲቲዎች ፈተናውን ጥለው የወጡት አስራ ሁለት ሺህ በላይ ተማሪዎች ግን ዳግም እንደማይፈተኑ ሆኖም በግል የመፈተን መብታቸው እንደሚከበር ገልጸዋል። ፕሮፌሰር ብርሃኑ ነጋ የፈተናውን አፈጻጸም በተመለከተ ባደረጉት ገለጻ ፈተናው በሚሰጥበት ወቅት የተለያዩ ችግሮችና አደጋዎች ማጋጠማቸውን ተናግረው የፈተና ስርቆት ግን አላጋጠመም ብለዋል። ገብረ ሚካኤል ገብረ መድህን ተጨማሪውን ዘገባ ልኳል። የትምህርት ሚኒስትር ፕሮፌሰር ብርሃኑ ነጋ ዘንድሮ የተሰጠውን የ2014 ዓ ም የ12ተኛ ክፍል መልቀቂያ ብሔራዊ ፈተና አፈጻጸምን በሚመለከት በሰጡት ጋዜጣዊ መግለጫ 948000 ተፈታኞች መመዝገባቸውንና ከእነዚህ ውስጥ 98.8 ከመቶ የሚሆኑት ለፈተና መቀመጣቸውን ተናግረዋል። በሀገሪቱ ውስጥ ባለው አለመረጋጋትና በሌሎችም ምክንያቶች ፈተና ያልወሰዱ ተማሪዎችም በአንድ ወር ጊዜ ውስጥ የሚዘጋጀውን ፈተና ይወስዳሉ ብለዋል። ግጭት ምክንያት መፈተን ያልቻሉ በእስር ቤት፣ ማረሚያ ቤት ውስጥ ያሉ ተማሪዎች እና በውጭ የኮሚኒቲ ተማሪዎች የሚፈተኑበት ሁለተኛ ፈተና ተዘጋጅተዋል። ሁሌም እንደዛ ነው የምናዘጋጀው። እና እነሱንና በዚህ ፈተና ወቅት በራሳቸው ችግር ምክንያት ሳይሆን በተለያየ አደጋ ቅድም የጠቀስናቸው ምክንያት ፈተና ያልወሰዱትን በሙሉ በአንድ ወር ጊዜ ውስጥ ፈተና እንሰጣል። ከአራት ዩኒቨርሲቲዎች ፈተና ጥለው የወጡት ወደ 130 የሚጠጉ ተማሪዎች ግን ሁለተኛ የመፈተን እድል እንደማያገኙ፣ ሆኖም ግን በ2015 ዓ.ም ብሔራዊ ፈተና በግል የመፈተን መብት እንዳላቸው ገልጸዋል። ፈተና አንፈተንም ብለው ጥለው የወጡ ተማሪዎችን ዳግም በመደበኛ ተማሪነት የመፈተን እድል የማይሰጣቸው ሲሆን በግላቸው በ2015 የትምህርት ዘመን የመፈተን መብታቸው የተጠበቀ ነው። በፈተናው ወቅት የተለያዩ የዲስፕሊን ጥሰቶችንና የተከለከሉ ድርጊቶችን ሲፈጽሙ የተገኙ ተማሪዎች ደግሞ ፈተናቸው ተሰርዞ በሕግ እንደሚጠየቁ ፕሮፌሰር ብርሃኑ ጠቅሰዋል። ማንኛውም የተከለከሉ ቁሶች ወደ ፈተና ጣቢያዎችና መፈተኛ አዳራሾች ይዘው የመጡና የተያዙ በሕግ ቁጥጥር ቆይተው ማስረጃና መረጃ ተደራጅቶ የወንጀል ይዘቱ በሚመለከታቸው ተቋማት ተጣርቶ ለፌዴራል የፍትህ አካላት የሚቀርቡ ይሆናል። ከላይ በተዘረዘሩ የፈተና ደንብ መተላለፎች የተሳተፉ በግልም ይሁን እንደ ጥፋቱና እንደሚያስከትለው ቅጣት ሙሉ በሙሉ ወይም በከፊል የፈተና ውጤት የሚሰረዝ ይሆናል። በፈተናው ሂደት ባልተጠበቁ ድንገተኛ አደጋዎችና በህመም ምክንያት የስድስት ተማሪዎች ሕይወት ማለፉን የጠቀሱት ሚኒስትሩ በሂደቱ ተስተዋሉ ያሏቸውን የተለያዩ ችግሮችም አብራርተዋል። ጫት፣ አደንዛዥ እጽ፣ ሲጋራ፣ ስለታማ ነገሮች፣ ጥይት አልኮል ወዘተ ይዘው በመምጣት በተለያየ መልክ ለማስገባት ጥረት ማድረግ እና ለመጠቀምም በአንዳንድ ቦታዎች ላይ ሙከራ ማድረግ። በደብረ ታቦር ዩኒቨርሲቲ በተፈጠረ ሁከት በአምስት የጸጥታ አካላት እና በሁለት ፈተና አስፈጻሚዎች ላይ ጉዳት ሲደርስ የአንድ ተማሪ ሕይወት እንዲያልፍ ምክንያት ሆኗል። በሶስት ዩኒቨርሲቲዎች ቀደም ሲል በነበረ የጤና እክል ምክንያት የሶስት ተማሪዎች ሕይወት ማለፍ ሌላ ያልታሰበ ክስተት ሲሆን በጉዞ ወቅት በደረሰ የትራፊክ አደጋ በተወሰኑ ተማሪዎች መጠነኛ ጉዳት ሲደርስ የአንድ ተማሪ ህይወት አልፏል። ፈተና አስፈጻሚዎችንና ሌሎች ተፈታኞችን በግልና በቡድን በመሆን ማዋከብ፣ ጥቃት ማድረስ፣ ፈተና መልስ መስጫ ወረቀት ላለመመለስ ግብግብ መፍጠር፣ የመልስ ወረቀትን ሸሽጎ ለማውጣት ጥረት ማድረግና ቀዶ ጥሎ የመውጣት ሙከራዎች ተደርገዋል። ፈታኞችንና ጎበዝ ተማሪዎችን አስፈራርቶ በቡድን የመኮረጅ ተግባር በጥቂት ቦታዎች ላይ ተፈጽሟል። ከሂደቱ ብዙ አትርፈናል ያሉት ፕሮፌሰር ብርሃኑ የፈተና ስርቆት እንዳላጋጠመ ተናግረዋል። ተማሪዎች በጥረታቸው ብቻ ማመን አለባቸው የሚለውን ግብ ማሳካት ችለናል ሲሉም ነው የገለጹት። ከመስከረም 30 እስከ ጥቅምት 11 ቀን 2015 ዓ ም የተሰጠው የ2014 ዓ ም የ12ኛ ክፍል መልቀቂያ ፈተና ያጋጠሙት እጅግ በጣም ውስን ችግሮች ቢኖሩም በዝግጅቱ ስርጭቱና አሰጣጡ በከፍተኛ ደረጃ ስኬታማ ነበር ማለት ይቻላል። ፈተና መስረቅና መውጣት አለማጋጠሙ፣ ሂደቱ በወጥነትና በከፍተኛ ዲሲፕሊን መመራት መቻሉ፣ እንደዚሁም በሁሉም አካላት ዘንድ ባገኘው ከፍተኛ ተቀባይነት ምክንያት በትምህርት ስርዓታችን አዲስ ጅማሮ መሰረት የጣለ ነው። በዚህ ፈተና የሚመዘገበው የፈተና ውጤት ተማሪዎቻችን፣ መምህራኑ፣ ትምህርት ቤቶችና ክልሎች ያሉባቸውን ጉድለት ለመረዳት መፍትሄዎችን ለመቀየስና በትምህርት ስርዓቱ ያጋጠመንን ስብራት ለማከም ወሳኝ የታሪክ መታጠፊያ ይሆናል ብለን እናምናል። ከሁሉ በላይ ተማሪዎቻችን በጥረታቸው ብቻ ውጤት ማግኘት ይኖርባቸዋል ብለን ያስቀመጥነውን ግብ ማሳካት ችለናል። የ2015 ዓ ም የ12ኛ ክፍል መልቀቂያ ብሔራዊ ፈተና በመጪው ግንቦት ወር ላይ እንደሚሰጥ የትምህርት ሚኒስትሩ አመልክቷል። ለአሜሪካ ድምፅ ገብረ ሚካኤል ገብረ መድኅን አዲስ አበባ። እያዳመጣችሁት ያላችሁት በ19 በ25ና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪ ዌስት ከዋሽንግተን ዲሲ የሚተላለፈውን የሮብ ምሽት ዝግጅታችንን ነው የመጀመሪያውን አጋማሽ አጠናቀናል። ወደ ሁለተኛው አጋማሽ ነው የምንሸጋገረው። ለሁለተኛው አጋማሽ የመጀመሪያ ቅንብራችን የሚሆነው በደቡብ አፍሪካ የሚካሄደውን የሰላም ንግግር ተከትሎ በተለያዩ የኢትዮጵያ አካባቢዎች አስተያየት የሰጡንን አድማጮች ያካተቱ ዘገባዎች ናቸው። በኢትዮጵያ መንግስትና በህወሓት መካከል በደቡብ አፍሪካ እየተካሄደ ያለውን የሰላም ውይይት በተመለከተ ባለፉት ቀናት ያነጋገርናቸው ከተለያዩ ከተማዋ ነዋሪዎች የተለያዩ ሀሳቦችን አንጸባርቀዋል። አንዳንዶቹ የሰላም ውይይቱ የሰሜን ኢትዮጵያውን ግጭት እልባት እንደሚያመጣ ተስፋቸውን ሲገልጹ፣ ሌሎቹ ደግሞ በድርድር ችግሩ ይፈታል ብለው እንደማያምኑ ተናግረዋል። ለዛሬም እነዚህን አስተያየቶች ማቅረባችንን እንቀጥላለን። በቅድሚያ አስቴር ምስጋናው ከባህርዳር ከተማ ነዋሪዎችን አነጋግራ ወደ ላከችው ዘገባ እንለፍ። አዲሱ ታምሩ እባላለሁ፣ በባህር ዳር ከተማ ነዋሪ። ይሄ ድርድር የኢትዮጵያን እንደገና ሬሌሰንስ መነሳት ያመጣል ብዬ አስባለሁ። ድርድሩ ከተሳካ የኢትዮጵያ ህዝብ እንደ ህዝብ አንድ ሆኖ የሚኖርበት ብሎም ደግሞ የተጀመሩት ልማቶች የሚፋጠኑበት ይሆናል ብዬ አስባለሁ። በእርግጥ የኢትዮጵያ መንግስት በአሁንም ቅድምም ሲጀመር ጀምሮ ያላረገው የሰላም ጥሪ ሲያደርግ የቆየበት ሁኔታ ነው ያለው እና ይሄ ድርድር ከተሳካ ትልቅ እምርታ፣ ትልቅ መሸጋገር ነው ብዬ አስባለሁ። በተለይ እነዚህ ቀይ መስመር የሚባሉ ነገሮችን ህዋት መራመድ፣ መሻገር እና ወደ ቀልቡ መመለስ ከተጀመረ ይሄ ድርድር ይሳካል ብዬ አስባለሁ። ከዛ ውጭ የኢትዮጵያ መንግስት እንደ መንግስት እነዚህን አይን ነክ የተባሉ ጥያቄዎችን መመለስ ከተመለሰለት መንግስት ማሪ ነው። ምንም እንኳን ቢሆን ዜጋው ነው እና ምሕረት ያደርጋል ብዬ አስባለሁ። ህዝብ ለህዝብ ግንኙነት ይኖራል ብዬ አስባለሁ። ወደ ሰፊ ነው መንግስት ወደ ሰፊ ነው ብዬ አስባለሁ፣ እና በዚህ ልክ ሊያስቡበት ይገባል ብዬ አስባለሁ። ይሄ ከሆነ የኢትዮጵያ ህዝብ በአንድነት ቆሞ ከድህነት ጋር ብቻ የሚፋለምበት ይሆንና ድህነትን፣ ባጭሩ፣ በቅርቡ የምናሸንፍበት ጊዜ ይሆናል ብዬ አስባለሁ። ሞታይኖር አባተ እባላለሁ ከባህርዳር ከተማ ተወልጄ ያደኩበት ነዋሪ ነኝ። ድርድሩ እውነተኛ ድርድር ቢሆን ለአገርም ለህዝብም ለመንግስትም ይጠቅማል ሀይሌ ጥሩና አስማራ እባላለሁ ባህር ዳር ከተማ ነዋሪ ነኝ ድርድሩ ምን ሁኔታ ላይ እንዳለ አሁን ማወቅ ባይቻልም ድርድሩ በሰላም ቢጠናቀቅ ለኢትዮጵያ ህዝብም አንድነትም ጥሩ ነው ብዬ አስባለሁ። በፍጹም የኢትዮጵያን ሰላም አንድነት ተቀብሎ ወደ ሰላም ይመጣል የሚል እኔ እምነት የለኝም። ምክንያቱም በተለያየ ጊዜ ለድርድርም ተጠርቷል። በተለያየ ጊዜ በሽምግልና ስርዓትም የኢትዮጵያ መንግስት ጥሪ አድርጓል። የተለያዩ የሰላም አማራጮችን እንዲቀበሉ ጥረት ተደርጓል። ቀደም ሲል የተከታተላችሁት በባህር ዳር ከተማ የሚገኙ ነዋሪዎች የሰጡትን አስተያየት ነበር። በተከታይ ደግሞ የምናልፈው ወደ አምቦ ነው። ናኮር መልካን ያነጋገራቸው። ጌታነው ውድነህ እባላለሁ በአምቦ ዩኒቨርሲቲ የፖለቲካል ሳይንስና ዓለም አቀፍ ግንኙነት መምህር ነኝ። እንደሚታወቀው የሰሜኑ የሀገሪቱ ክፍል የተቀሰቀሰው ጦርነት ኦልሞስት ሁለት አመታትን ደፍኗል። እስካሁን ድረስ በግልጽ የሚታወቅና የተለየ አሸናፊ አልተገኘም። ጦርነቱን ለመቋጨት ጦርነቱ በዚህ ሁለት ዓመታት ውስጥ ከፍተኛ የሆነ ውድመትን አስከትሏል። በግልጽ ይህን ያህል ነው የማይባል ከፍተኛ ቁጥር ያለው የሰው ልጆች ሕይወት ጠፍቷል። መሰረተ ልማቶች ልወድመዋል። ስለዚህም የዚህን ጦርነት መራዘም ለመግታት የሰላም ንግግር ትልቅ ሚና ይጫወታል የሚል እምነት አለ። ያ ከዓለም ታሪክ ላይ መረዳት እንደምንችለው አብዛኞቹ ግጭቶች የሚጠናቀቁት ወይ በጦርነት ውስጥ ፍጹም አሸናፊ አካል ሲገኝ ነው፣ አሊያም ደግሞ ድርድር ነው። ስለዚህ የኢትዮጵያ ውስጥ የተከሰተው ግጭት ዘላቂ አሸናፊ ወይም ደግሞ ፍጹም አሸናፊ አካል ባለመኖሩ ምክንያት ጦርነቱ ለሁለት ዓመታት ሊዘልቅ ይችሏል። ስለዚህ ወደ ሰላም ድርድር መገባቱ በራሱ እንደ ትልቅ ስኬት መታየት መቻል አለበት። ይህ የሚያመለክተው ምን ነው? ሁለቱም አካላት ተፋላሚ አካላት በግጭቱ ውስጥ ለመቀጠል ፍላጎቱ እንደሌላቸው ነው የሚያሳየው። በዚህ የሰላም ድርድር ውስጥ መካፈል አለባቸው ወይም ደግሞ መታየት አለባቸው ከምላቸው ጉዳዮች መካከል በኦሮሚያ ክልል ለአራት ዓመታት የዘለቀ ግጭት አለ። በኦሮሞ ነጻነት ሰራዊት እና በመንግስት መካከል የሚደረግ ግጭት። ይህ ግጭት ከፍተኛ የሆነ የሰብአዊ መብት ጥሰቶች የተስተዋሉበት፣ መሰረተ ልማቶች፣ ንብረቶች የወደሙበት፣ በሰላም ሞቶ መግባት ምኞት የሆነበት ግጭት ነው። ስለዚህ ይሄ ንግግር ይህን በኦሮሚያ ክልል እየተካሄደ ያለውንም ግጭት ታሳቢ ቢያደርግ የንግግሩ አንዱ አካል ቢሆን የተሻለም ነው። እኔ ሮባ በቀለ ባላለሁ፣ የሰላም ድርድሩ አሪፍ ነው። መጀመሪያም ሁለት ዓመት ሳይፈጅ ራሱ የሰው ደም ሳይፈስ ይሄ ሁሉ እልቂት ይሄ ሁሉ የሀገር ሀብት ሳይባክን ድርድር ቢካሄድ ኖሮ አሪፍ ነበረ። ግን ያ አለመሆኑ የብዙ ወጣቶችን ህይወት የብዙ መፈናቀል፣ የንብረት ውድመት አስከትሏል። አሁንም ቆይቶም ቢሆን ወደ ድርድር ሁለቱ ኃይሎች የመንግስት አካልና ቲፒኤልኤፍ ወደ ድርድር መድረክ መምጣታቸው ለሀገሪቷ አንድ እርምጃ ነው። ሁለተኛ ነገር ደግሞ ቶሎ ብሎ ጦሩን ለማስቆም ወሳኝ ነገር ይሆናል ማለት ነው። የሰላም ድርድሩ ሁለቱን አካል ብቻ ማሳተፉ እንደኔ ቅሬታ አለኝ። ለምን ከተባለ እዚህ ሀገር ላይ ያሉት ሁለቱ አካላት ብቻ አይደሉ። አሁንም በኦሮሚያ ውስጥም፣ በአማራ እንዲሁም በደቡብ ውስጥ ያሉት የፖለቲካ ተቀናቃኞች፣ እነሱንም መድረኩን አስፍቶ ከነሱ ጋር መነጋገር ብቻ ምርጥ ይመስለኛል። ሌላው ይሄ ድርድር ምንን ይዞ ሊመጣ ይችላል፣ በሚባለው እውነተኛ ድርድር ከሆነ ለዚች ሀገር የሰላም እና የመተሳሰብ እንደ በፊታችን የብሔር ብሔረሰብ እኩልነት መጥቶ እቺ ሀገር የሁሉም ብሔረሰብ አክፋ ተከባብራ የመኖር እድል ይኖረዋል ማለት ነው። ስሜ በራስ ገመችው ይባላል። የአምቦ ከተማ ነዋሪ ነኝ። ጀማሮ አሪፍ ነው፣ አይቸዋለሁ። ስኬታማ እንዲሆን ምኞቴ ነው። ይሆናል፣ እርግጠኛ አይደሉም ግን እንዲሆን እመኛለሁ። የሚመለከታቸው አካላት አንድ ላይ ተሰባስበው በአንድ ጠረጴዛ ተወያይተው የሆነ ውሳኔ ላይ ደርሳሉ ብዬ ስለማስብ ለመላ ለኢትዮጵያ ሕዝብም ሆነ ለሌሎች ክልሎችም ሰላሙን ያረጋገጠ ይሆናል ብዬ አስባለሁ። አመሰግናለሁ። ስሜ የሆናፉ አሸብር ይባላል። የምኖረው አምቦ ከተማ ውስጥ ነው። ይሄ ነገር በጣም አሪፍ ነገር ነው። ሰላም ከምንም ነገር በላይ ነው። ሰላም ማለት ለሰዎችም ይሁን ለምንም ነገር ወሳኝ ነገር ነው ማለት ፈልጋለሁ። በተለይ ኦሮሚያ ክልል ውስጥም በተለያዩ ኢትዮጵያ ክልሎች ባሉ ስፍራዎች እንዳለ ነገሮችን ከሰላም ጋር አያይዘን ያንን ነገር ብናደርግ ሰው ፍላጎቱ ሰላም ነው። ሰላምን ደግሞ ማስፈን የሚቻለው በመነጋገር እና ቁጭ ብሎ በማውራት እንጂ እንጂ ጠበንጃ በመማዘዝ ምናምን አይመስለኝም። እንደ ሃያ አንደኛው ክፍለ ዘመን ሰው ቁጭ ብለን ብናወራ ኖሮ ይህንን እስከዛሬ የደረሰብንን እልቂት ራሱ ላይመጣ ይችላል ብዬ አስባለሁ። ስሜ የአለማየሁ ዳንድና ይባላለሁ። የአምቦ ከተማ ነዋሪ ለሁለት ለሶስት አመታት የለመርነው ነገር ነው። ቲፒኤልኤፍ ተብለውን የተፈረጁ አካል ከዚህ በፊት የኢትዮጵያ ሲያስተዳድሯት ነው። አሁን ላይ ግን ያ ነገር በማጣታቸው በትግል ነው ያጡት። ያንን በቂሮ ትግል ነው ከዛ ቦታ እንዲወርድ የተደረገ። ከዛ በኋላ ግን አሁን አቅሙን ሰብስቦ የኦሮሞን ህዝብ ብቻ ሳይሆን ኢትዮጵያን ነው አሁን ደግሞ እየበደለ ያለው ማለት ነው። አሁን ድርድሩን ስሰማ ምንም ያስገረመኝ ነገር የለም ማለትም ከዚህ በፊት የኢትዮጵያ እናቶች፣ አረሲቄ የሀገር ሽማግሌዎች፣ ታዋቂ ሰዎች እንኳን እርቅ ሲሉ እምቢ ብለው የሄዱ ነው የሄዱበት መንገድ ነው። እርቁ ቢፈጸም በጣም ጥሩ ነው። ጦርነት ለማናችን የማይበጅም ጦርነት አገርን ነው የሚጎዳው። ድርድሩ በሰላም ቢጠናቀቅ እንደ አንድ ዜጋ እኔም ደስተኛ መሆን ይመስለኛል። የአሜሪካ ድምጽ መሰናዷችን እንደቀጠለ ነው። በቀጣይ አንድ የልብ ህሙማንን የምትረዳ የልብ ታማሚ ነርስ ነው የምናስተዋውቃችሁ። አክሊለ በቀለ ትባላለች። አክሊለ የልብ ችግር እንዳለባት የታወቀው ገና የስድስት ወር ጨቅላ ህጻን እያለች ነበር። እድሜዋ ሁለት ዓመት ከስምንት ወር ሲደርስ የልብ ህመሟ እየጠና በመምጣቱ የዛሬ አስራ ዘጠኝ ዓመት በኢትዮጵያ የልብ ህሙማን የህፃናት መርጃ ማዕከል እገዛ ወደ ውጭ ሀገር ሄዳ የቀዶ ሕክምና ተደረገላት። በዚህም ጤንነቷ ሊስተካከል ችሏል። አክሊለ አሁን ልክ እንደርሷ የልብ ህመም የተጋለጡ ህሙማንን ለመርዳት በኢትዮጵያ የልብ ህሙማን የህጻናት መርጃ ታገለግላለች። አክሊለ በዚህ ማዕከል ስላለው የህክምና ሁኔታ ከገብረ ሚካኤል ገብረ መድህን ጋር ቆይታ አድርጋለች። አመሰግናለሁ። አክሊል እስኪ ራስሽን አስተዋውቂን። እሽ፣ ማክብራችን ስለመጣችሁ አመሰግናለሁ። አክሊል እባላለሁ በኢትዮጵያ ልብ ማን ህጻናት መርጃ ማዕከል ውስጥ የማገለግል ነርስ ነኝ። የልብ ታማሚ ነሽ እና ምን ታስታውሻለሽ? ወደኋላ መለስ ብለሽ እንዴት ነበር ሁኔታው? በተለምዶ የተፈጥሮ የልብ ችግሮች ከሚባሉት የህጻናት ኮመን ከሚባሉ ችግሮች ውስጥ ወይም ደግሞ ኮንጀኒታል ሀርት ዲፌክት የምንላቸው አሉ። ከእነሱ መካከል ሁለት ነበሩ እኔ ላይ የተገኙት የነበረው እና፣ እነሱን ያው በነበረው ጊዜ እዚህ በኛ ሀገር ሴታፕም ሆነ በተማረ ሰው ሀይል ማኔጅ መደረግ የማይችሉ ነበሩ። ስለዚህ ያው በኢትዮጵያ ልብ ሁማን ህጻናት መርጃ ማዕከል አማካኝነት ያኔ አሁንም ያው ያቋቋሙት ምሳቸው ናቸው ዶክተር በላይ አበጋዝ እርዳታ አማካኝነት እንዲሁም ዲዛይን በሄደችው ነርስ አማካኝነት ልታከምና ሰርጂካል ኢንተርቬንሽን ተደርጎልኝ አግኝቼ ሕክምና አግኝቼ በሙሉ ጤንነት ላይ እገኛለሁ። ያው ክትትል ያስፈልጋል፣ ክትትል አደርጋለሁ። መቼ ነው ይሄ የሆነው? የስንት አመት ልጅ እያለሽ ነው የልብ ሕመም እንዳለብሽ የታወቀው? ኖርማሊ እነዚህ ከስትወለድ ጀምሮ የሚኖሩ ሕመሞች ናቸው። ግን ያው ከስድስት ወር ጀምሮ ያው ወደ በኋላም እናነሳዋለን። ምልክቶቹ እየባሱ ሲመጡ በደንብ ክትትል እያረኩኝ ስመጣ ለሌላ ህክምና በተደጋጋሚ ወደ ሌላ ቦታ ሲሄድ ሪፈር ተደርጊ ነው የተገኘው ችግሩ። ከስድስት ወር ጀምሮ እስከ ሁለት ዓመት ከስምንት ወር አካባቢ እንደዛ ክትትል ላይ ነበር። ከዛ በኋላ ነው እድሉን አግኝቼ ወደ ውጭ ሀገር ሄጂ ቀዶ ህክምና የተሰራል። አሁን ይሄ ሳይገነባ በፊት ነው የኔ የነበረው ዘውዲቱ ሆስፒታል ላይ ይሰራ ነበር። ያን ጊዜ ነው እንግዲህ ኦልሞስት ወደ 19 ዓመት አካባቢ እንደዚ ሆኗል። በምን መልኩ ነው እዚህ የተቀላቀልሽው? ለመግባት የቻልኩትኝ ወደዚህ ያው ትንሽ ተፍ ነው። አንደኛ ማለት ኦልሬዲ ስፔሻልቲ ነው እንደ ጁኒየር ነርስ የሚገባበት አይነት እንትን አይነት አይደለም። ገብቷል የተወሰነ ልምድ ይፈልጋል። ከዛ ደግሞ የተማረም ደግሞ ስፔሻሊቲ አላቸው፣ በነርሲንግ ቢሆን አላቸው። ካርዲያክ ነርስ የሚባሉ አሉ፣ ካርዲዮቶራሲክ ነርሶች የሚባሉ አሉ፣ የልብና የሳምባን ጨምሮ የሚሰሩ እነሱ ሙያተኞች የሚሰሩበት አይነት ሴት አፕ ነው። ግን ያው እንደነገርኩ በጣም ቆይቷል፣ ፎሎአፕ ላይም ቆይቻለሁኝ። እና ሁልጊዜ ስመጣ እዚህ የማየውም ነገር አንደኛ ኢንትረስትም ነበረኝ ለዚህ ለሳይንሱ፣ የተማርኩትም ያው ጤና ላይ እንድገባ ቤተሰብ ብዙ አይፈልግም ነበረ ከነበረውም አንጻር ጭንቅላታ ይጎዳል በሚል ትንሽ ሴንስቲቭም ነበርኩኝ፣ በደንብ አሁን ገብቼበት እስከምለምደው ድረስ ማለት ነው። እና አይቻልም ብሎ ይከለክል ነበርና ያልኳቸው አሳከመችኝ ነው ያልኩ፣ እሷ ነች ገፍታ ኖ ብትማር ምንም ችግር የለውም እንደውም ትረዳለች፣ ኢንስፓይር ታረጋለች፣ ሌሎችም ታክመው ድነው እንደዚህ መሆኑ ይችላሉ የሚለውን ነገር በደንብ አስምራ ለቤተሰብ አስረድታ እንድማር አረገችኝ። ከዛ በኋላ እዚህ ስከታተል ያው በነበረኝም ፐርፎርማንስ እዚህም ስመጣ ብዙ ነገሮችን ብጠይቃለሁም ኢቨን አካዳሚካሊ ራሱ ያግዘዋል። ሐኪሞቹም ነርሶቹም ብትል በክትትል ሰዓት እንደዛ በጣም ይተባበሩኝ ነበርና እንደጨረስኩኝ ሲሰሙ ለመንዝጃ ትጀምሪ አንደኛ አንቺም እዚህ ቤት መኖርሽ በራሱ ሲያዩሽ ህፃናቶቹም፣ ለህፃናት ብቻ አይደለም ለአዋቂም ህክምና ይሰጣል ብያቸዋለሁ። ያው ለነሱም ያለው እንደ ተስፋም ነገር ነው። እና ያ በጣም ጥሩ ቻንስ ነው። እዚሁ ብትጀምር ይሻላል ጀመርኩኝ። አሁን ኦልሞስት ወደ ስምንት ወር አካባቢ እንደዛ ሊሆነ የስራ ድርሻሽ ምንድን ነው? በሁሉም አስፈላጊ በሆነበት ቦታ እገባለሁኝ። ለዚህ ስፔሲፊክ ተብሎ እንትን የሚል ነገር የለውም። ከዛ ውጭ ግን ኖርማሊ አሁን መጀመሪያ ስገባ ጀምሮ እየሰራ ያለውን ከሆነ ሮታሪ ክለብ ከኢትዮጵያ አየር መንገድ ጋር በመተባበር ለተወሰኑ ህጻናት የጉዞና የቀዶ ሕክምና ወጫቸውን ሸፍኖ ሕክምና እንዲያገኙ ያመቻችላቸዋሉ። እነሱን ስክሪኒንግ ያው በጣም ብዙ ዌቲንግ ሊስት ላይ ብዙ ህሙማን አሉ ብያለሁም። እነዛ ህጻናት እየጠበቁ ያሉ ዌቲንግ ሊስት ላይ ያሉ ህጻናት አሉ። ከእነሱ ውስጥ ሴሌክት የሚደረጉበት ክራይቴሪያ አለ። ምን አይነት ቀዶ ህክምና ነው የሚሰሩት? እዛ ዲል ያደረጉት ሆስፒታሎች የሚሰሩት አይነት ስፔሲፊክ ኬዝ ይኖራል። እነሱ እነሱ ሚት ያደርጋሉ ወይ አያረጉም ወይ የሚለውን ነገር። ከዛ ደግሞ ቪዛ ፕሮሰስ ሊሆን ይችላል ወይም ደግሞ ኢንቨስቲጌሽን ከዚህ የሚያስፈልጋቸው መሟላት ያለበት ነገር አለ። ልባቸውን ሊታከሙ መሄዳቸውን ብቻ ለምታየው፣ የምታየው ተጓዳኝ ህመሞች ካሉ ወይም ደግሞ አብኖርማል ነገሮች ካሉ መስተካከል ያለባቸው ልክ የታይሮይድ የኢንዶክራይን ችግርም ያለባቸው ሊኖሩ ይችላሉ። የነሱ የነሱ ነገር ህክምና፣ ሰው ተከታትሎ ማስፈጸም የመሳሰሉትን ነገሮች ሰራ። በዚህ ስራ ምን ታሰው ያለሽ ምን ገጠመኞች አሉሽ? በጣም ብዙ ገጠመኞች አሉ። ሁልጊዜ ገጠመኝ ነው የሚሆነው እንደ አዲስ። እንደነገርኩ ሁሉም ሰው አክሴፕት የሚያደርግበት የየራሱ የሆነ እንትን አለው መንገድ አለው አረዳድ አለው እና አንዳንዱ በጣም ስልህ ካለው ከጄኔራሊ ካሉት የልብ ችግሮች አንጻር ቀለል ያለ ምትለው አለ። ጊዜ የሚሰጥ የምንለው ቀለል ያለ ባንለው ጊዜ የሚሰጥ ብንለው ይሻላልና ጊዜ የሚሰጥ አለ። ኢቭን እንደዛም ሆኖ በጣም የሚጨነቅ ቤተሰብ ይኖራል። ከዛ በከፉ ደሞ በጣም በከፋው ደረጃ ላይ ሆኖ ደግሞ ተረጋግቶ ሌላውን የሚያጽናና ቤተሰብ ያጋጥማል። ከዛ ውጪ ግን ያው እንደነገርኩ ኮንታክት የምታረገው መጀመሪያ የሚጀምረው ቻርታቸው ነው። መጀመሪያ የምታገኙ ፔሸንት ቻርቱን ነው የምታገኘው። ኢንፎርሜሽናቸውን፣ ዲያግኖሲሳቸውን ወይም ችግራቸው ምን እንደሆነ ስፔሲፊካሊ ትረዳለህ። ከዛ በኋላ ኮንታክት ታረጋለህ። መምጣት ይችላሉ አይችሉም፣ ስክሪን እናረጋቸው ነው ኢቫሉዩት እናረጋቸው ነው። ስለዚህ ይህን ለመወሰን መጀመሪያ ትደውላለህ። ስትደውል የሚገጥሙ ሪስፖንሶች ናቸው ትንሽ የሚያምኑ ሞት ያጋጥማል በጣም እናም እንደ አንድ ኢትዮጵያዊም ከዛ ደግሞ ባለሙያዎች እንዳሉት ቦታ ሆነ ደግሞ ስትናገር በጣም ያማል። እጃቸው ተይዟል ማለት ይችላል። አሁን ሐኪሞች ቀዶ ሕክምና ባለሙያዎች አሉ። እንዳልኩ ደግሞ ሚኒማል ኢንቫሲቭ በሆነ ፕሮሲጀር ደግሞ ሕክምና ከባድ ሕክምና ደግሞ የሚሰጡ ሐኪሞችም አሉ። እቃው ግን የለም በተፈለገው አቅም አይመጡ እና ያው እንደነገርኳችሁ በእርዳታ ነው የሚመጣው። ይሄ ነገር መዳን የሚችልበት ስቴጅ ላይ መጥቶ ያየኸው ልጅ እያየኸው ፌል እያደረገ ይመጣል እጅ ላይ ልታጣው ትችላለህ። ልጁ ረዥም ጊዜ ፎሎ አፕ መድኃኒቶች ታዝላቸዋል ታዝላቸዋል መድኃኒት። ያ መድኃኒት ግን ኪዩሬቲቭ አይደለም፣ ወይም ደግሞ ሙሉ ለሙሉ ያሽላል ማለት አይደለም። ግን በልብ ችግሩ ምክንያት የመጣውን የልብ ጫና የሚቀንስ ወይም ደግሞ የሚያግዝ፣ መሰራት የማይችልበት ደረጃ ላይ እንዳይደረስ ማገዝ የሚችሉ መድኃኒቶች ናቸው የሚሰጡትና ከዛ ውጪ ምንም ልታረግላቸው አትችልም። ስለዚህ ዋናው ችግሩ እቃዎቹ ናቸው። በዛ አማካኝነት በጣም ብዙ ህጻናትን አተናል። ወረፋው ደርሷቸው ደውለህ እዚህ መጥተው አይደለም ደውለህ ገና አርፏል፣ ይህን ያክል ጊዜ ሆነው እንደዚህ ሆኗል። አንዳንዴም ደግሞ የኔ ልጅ አልተሳካላትም፣ ለሌላው ቤተሰብ እንደዚህ ፊል እንዲያደርግ ስለማልፈልግ አሁን ፋይናንሻሊ አቅሜ ስለሚፈቅድ ማገዝ የምችለው ነገር ካለ ብሎም ደግሞ እንትን የሚለሰው አለ ያምሃል ከዛ ግን ደግሞ ሴሌክት አርጋቸው እነዚህ ነገር ኤሊጂብል ናቸው እነዚህ ልጆች ቢሰራላቸው ሰርቫይቭ ያደርጋሉ ተብሎ መቶ ፐርሰንት ተወስኖላቸው ደግሞ እንትን ሲሉ ደግሞ ደስታውም የዛ ያክል ነው። የአሜሪካ ድምፅ የአማርኛ አገልግሎት ዘወትር በየዕለቱ ከሰኞ እስከ እሁድ በ19 በ25ና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት የቪኦኤ ቻናል ኤንኤስኤስ 12 በተጨማሪም በዌብሳይታችን አምሀሪክ ዶት ቪኦኤ ኒውስ ዶት ኮምና በፌስቡክ አት ቪኦኤ አምሀሪክ በቀጥታ ወደ እናንተ ይደርሳል። በእነዚህ ዝግጅቶቻችን ዙሪያ አስተያየቶች ካሏችሁ ወይም በሳምንታዊ ዝግጅቶቻችን ቢካተቱ የምትሏቸውን ርዕሰ ጉዳዮች መጠቆም ብትፈልጉ በምን ታገኙናላችሁ? ተከታዩን ማስታወቂያ ሰምተን እንመለስ።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 በኢንስተግራምና ዩቲዩብ አውታሮች ላይም እንገኛለን። አስተያየትና ጥቆማ ሲኖራችሁ ተዘዋዋሪውን የስልክ መስመራችን 2022059942 የውስጥ መስመር 14ን ተጠቅማችሁ አስተያየታችሁን በድምፅ በተቀረጸው መመሪያ መሠረት አኖሩልን። ጣሊያም ደግሞ የመደመር ምልክትና አንድ ቁጥርን በማስቀደም በዋትሳፕ ቁጥራችን 2022513505 ላይ መልእክታችሁን በድምፅ ቀርጻችሁ አስቀምጡልን። ሆርን አት ቪኦኤ ኒውስ ዳት ካም ላይ ደግሞ የኢሜይል መልእክቶቻችሁን ልታደርሱን ትችላላችሁ። የአሜሪካ ድምፅ ቪኦኤ የምሽቱ ዝግጅቶቻችን በዚሁ ተጠናቀቁ። በቅንብር አብራኝ ከቆየችው ብርሃን ኃይሉ፣ ዋና አዘጋጅ አሉላ ከበደ፣ እንዲሁም ፕሮግራሞቹን በማሰናዳት አብረውን ከተሳተፉ መላው የአሜሪካ ድምጽ ባልደረቦች ጋር አብረው ሳስተናግዳችሁ ያመሻወት ስመኝሽ የቆየ ነበርኩ። በዋትሳፕ ቁጥራችንን በድጋሚ ለማስታወስ የመደመር ምልክት እና አንድን ከፊት በማስቀደም 2022513505 በመጠቀም መልእክቶቻችሁን በድምፅ ቀርጻችሁ አስቀምጡልን። ነገ በሌሎች ዝግጅቶች እንጠብቃችኋለን። ሰላም ደናደሩ።